ወይዘሮ ኤልሳቤጥ ተፈራ በመቅድም ብሔራዊ ማህበር የቦርድ አባልና የጠቅላይ ጉባኤ ተጠሪ። እንግዲህ እንደሚታወቀው በኢትዮጵያ የኤች አይ ቪ ኤድስ ቫይረስ በግልጽ መነገር ከተጀመረ ወደ 30 ዓመት እየሆነው ነው። በተለይ ላለፉት ሀያ ዓመታት በርካታ ሰዎች በዚህ ቫይረስ ተይዘዋል። እስቲ ወደኋላ መለስ ሲበሉና እንዴት ነበር ለመጀመሪያ ጊዜ ቫይረሱ እንደያዞት ያወቁት? እንዴት ነበር መቼስ ነበር? እኔ ቫይረሱን መያዝ ያወቅኩት የዛሬ ሀያ አመት ነው። ቫይረሱ ሊይዘኝ የቻለበት ምክንያት በነበረው የደርግ ግ- ስርአት ውስጥ ከስራ በመውጣት ምክንያት በዛ ሰዓት ሶስት ልጆች ነበሩ እጄ ላይ ና ባለቤቴም ምንም ከስራ ስንፈናቀል የምንበላው ስናጣ ወደ ላይ ና ወደ ሳይስል ለኤችአይቪ ለመጋለጥ ምክንያት ሆነኝ። ለዛም አላውቅም ነበረ የልጆች አባት ከሞተ በኋላ ወደ ውጭ ለመሄድ ተንአ የምን የሚባል አገር ለመሄድ ስመረመር ቫይረሱ በደሜ እንዳለ ተነገረኝ። ቆይቶ ከዚህ ቀደም ሲል አርፈዋል። እርሶ ቫይረሱ እንዳለት ከማወቆ በፊት ቫይረሱ እንዳለበት ሲነገሮት የመጀመሪያው ምላሾ ምንድን ነበረ? ሲነገረኝ በመጀመሪያ ደረጃ ጥቅምት አንድ ነበር የተመረመርኩት እና ልደታ ነበረ ቀኑ እና በባልቻ ሆስፒታል ተመርምሬ ስወጣ በቃ ፈረርሽብኝ፣ መቤቴ ፈረርሽብኝ እያልኩ ከባልቻ ሆስፒታል ወደ ልደታ ግቢ በንብርኬ ነበረ የሚሄደው። ያን ቀን አልረሳውም። ለምንድን ነው በወቅቱ በጣም ማግለልና መሎ በነበረበት ጊዜ ኤች አይቪ ደግሞ ያለባቸው ሰዎች በየሚዲያው እንደ ሴጣን እየተቃጠሉ ሳጥን ውስጥ አድርገው ዋይ ዋይ እየተባለ የሚዘፈንበት ጊዜ ስለሆነ ትላልቆች ልጆች ደግሞ ከፍ ከፍ ያሉት አቅማቸውን ያወቁ ስላሉ በቃ ጭንቅላታቸው እንደሚበላል ስለማት ህዝቡ ደግሞ እንኳን ሞላልሽ ልደትዬ ስለትሽን እያለ እኔም ነበረ የሚያየው እና ስለት መስሏቸው ነው። እኔ በእምብርቴ ሲሄድ ግን ስረት አልነበረም። የነበረኝ ጭንቀት ነው። እንደዛ እያደረገኝ የነበረው ምንድነ ሱ የሆነ ልክ ልደታ ግቢ ውስጥ ቆይቼ ቆይቼ ህዝቡ ሁሉ ከተበተነ በኋላ አንድ ብልይ ውስጥ ለማግባት ውሳኔ ነበረኝ። ቤት ስገባ ልጆቹ ልቁጭሎ ትልልቆቹ ያ ውጭ ለመሄድ ነው ጉጉቴ ምን አሉ ሲሉኝ፣ አስር ኤድስ አለብሽ ታብሉትኝ አልኳቸው እና በዚህ ጊዜ ከፍ ከፍ ያሉት በ በጣም ጭንቅላታቸው የተጎዳበት ሰዓት ነበረ። ባለፉት ሀያ ዓመታት ውስጥ ከቫይረሱ ጋር እየኖሩ በኤድስ ዙሪያ ከሚሰሩ ድርጅቶች ጋር በመተባበር የማስተማርና የግንዛቤ መስጠት ስራዎችን ሲሰሩ እንደቆዩ ነው የሚታወቀው። ለመሆኑ እንዴት ነበር በወቅቱ የነበረውን መድሎና መገለል ተቋቁመው በግልጽ ለመውጣት የቻሉት ወይም የወሰኑት። ማግለል እና መድሎ ሲጀምር የነበረው ከህብረተሰቡ አልነበረም። ከራስ ቤተሰብ ነበረ የሚጀምረው። ለምን? ግንዛቤው ስላልነበር ነው። ያው ቤተሰቤንም መኮንን ያለም ለአንድ ወንድሜ ነበር የጻፍኩት እና ስነግረው፣ ቀጥታ ኮምፕሊትሊ ወዲያው መጥቶ ጥቁር ልብስ ምናምን ይዞ መጥቶ እኔም ልጆቼም ወደ ገጠር እንድንገባ፣ ልጆቼም ደግሞ ተመርምረው ነጻ ከሆኑ ቤተሰብ እንዲወስዳቸው ነበር የተደረገው። ያ ነው እኔ መድረኩ ውስጥ እንድገባ ያደረገኝ እና ልጆቼ መበ መበተኑን አልፈልገውም። በቃ ከልጆቼ ጋር መነጣጠል ስለማልፈልግ ብቻ ሞትን እፈራለሁ የነበረውን ካውንስለርም አምስት አመት ትቆያለች ነበረ። አምስት አመት ስለመማሩ ስለማስተማር አላስብም ነበር። ስለ ሞት ነበር ማስበው በዛ ሰዓት። በቃ ሁሉ ጊዜ ሞት ነው ጣረሞት መጥቶ ሲወስደኝ ሲቀብሩኝ ምናምን ነበረ እና ማ ከዛ በኋላ ነው እኔ ቀጥታ ለምን አላስተምርም ውከቤት ከማግለልና መሎ ከመጣ የሚለው ነገር ወደ ባዳው ሳይዞር ብዬ ቀጥታ በምኖርበት ቀበሌ ገበያ ውስጥ ነው። በምኖርበት አካባቢ ግለሰብ ቤት ነበረ የምኖረው ቀጥታ ገበያ አት የሚል ትያትር እያስመጣው ከትያትር ማከል ማከል እኔ እያስገባሁ ማስተማር ጀመርኩ። ያ ነው እንግዲህ በኤድስ ዙሪያ ተቋቁመው ሲሰሩ የነበሩ ወይም ደግሞ አሁንም እየሰሩ ያሉት ድርጅቶች በአሁን ሰዓት እንቅስቃሴያቸው ምን ይመስላል? በተለይ ደግሞ የኤድስ አጀንዳን የሁሉም የህብረተሰብ ክፍል አጀንዳ እንዲሆን ተጽዕኖ በማድረግ ዙሪያ እየተጫወቱት ያለው ሚና ምን ይመስላል? አሁን የባህሪ ለውጥ አለ ይባላል በሀገራችን ላይ የባህሪ ለውጥ ይኑር እንጂ ኤችአይቪ መስፋፋቱን አሁንም በሰፊው አላቆመም። ምንስ ያላቆመበት ምክንያት ማህበር ውስጥ ስን የነበርን ሰዎች በጣም ትንሽ ሰዎች ነበር ነው መቅም ናሽናል አሶሴሽን ነው እኔ የነበርኩት እና ብዙ እርዳታ ድርጅትም ውስጥ ገብቼ ነበር። አሁን እርዳታ ድርጅቶች የሚረዳቸው ሲያጡ ነው እየወጣን እየወጣን ችግር ላይ የወደቅነው ከእርዳታ ከሳፖርቱ ምንድን ነው እሱ ብዙ ሰዎች አሁንም ወደ ማህበር እየተያዙ ይመጣሉ። አሁንም ህብ ህብረተሰቡ በኤችአይቪ ላይ ያለው ጊዜ በአንድ ወቅት ጊዜ ብቻ ነው ወይም አለም ቀን ወይም አንድ አይነት ስለ ጤና ሲወራ እንጂ ስለ ኤች አይቪ ብዙም ትኩረት አይሰጠውም። ወጣቱ እንዳለ ነው፣ ሽማግሌው እንዳለ ነው። መዝናናቱ፣ ዳንስ ቤቶቹ እንዳሉ ናቸው። በተለይ በአሁኑ ሰዓት በፌስቡክ ላይ ያሉ ነገሮች፣ በኢንተርኔት ላይ የሚለቀቁ ነገሮች ኤች አይቪን እንደውም እንዲስፋፋ ነው ያደረገው። ለምንድን ነው ወሲብ የሚያሳዩ ነገሮች ላይ አስራ አራት አይነት የወሲብ አይነት ፊልም ሲለቀቅ አስራ አራት አይነቱን በኮንዶም የሚጠቀሙበት አይደለም ኮንዶምስ፣ ምን ያህል አስተማማኝ ነው? ህብረተሰቡ አሁንም መጋለጡ አልቀረም። ነው እኔ እምለው። እንደሚታወቀው ላለፉት አመታት በተለይ በኤች አይ ቪ ኤድስ ዙሪያ በርካታ ስራዎች በተለያዩ ድርጅቶች ተሰርቷል። መረጃው በተለያዩ መንገዶች ለህብረተሰቡ እንዲደርስ ሆኗል። በህብረተሰቡ ዘንድስ በተለይ ደግሞ የራስን ማንነት አውቆ ሌላው እንዲጠበቅ የሚደረግ ጥንቃቄና መተሳሰብ ምን ይመስላል? በአሁኑ ሰዓት ህብረተሰቡ ስለ ኤች አይ ቪ ራሱን ለመጣ ለመጠበቅ እና ሌላው እንዳይያዝ የሚለው ነገር የተዘናጋበት ላይ ሰዓት ላይ ስለሆነ የተለያዩ መጠጦች የሚገቡበት ስለሆነ ማግለልና መርሎ ምንም አይደለም ኤች አይ ቪ ማለት ጉንፋን ነው የሚባልበት ደረጃ ላይ የተደረሰ ነው። ግን ሞቱ ቀንሷል አልቀነሰም ይሞታል። በተለያየ መልኩ በኤች አይ ቪ ተይዟል አይያዝም የሚለው በእያንዳንዱ ጤና ሴት አዳዲስ እንትኖች እየተያዙ ነው የሚመጡት አባላት ምክንያቱም ይሄም የሚመጡበት ወደዛም የሚሄዱበት መድኃኒቱን ለመጠቀም ሲሉ ነው ብዙዎቹ ደግሞ ኤች አይቪ ደብቀውም የተቀመጡ ዛሬም አሉ። ነጻ መድኃኒት በሚወሰድበት ጊዜ ማግለልና መሎ ከቤተሰብ፣ ከአካባቢ እየፈሩ በተለይ ግለሰብ ቤት ውስጥ የሚኖሩ ሰዎች ስለ ኤች አይቪ በቃ ፈጽሞ እንዲነሳባቸውም እንዲነገርባቸውም የማይፈልጉ አካል ህብረተሰብ ውስጥ ነው አሁን ያለ ነው። ብዙዎቹን እኔ እገናኛለሁ። እኔ እንዲነገርብኝ አልፈልግም። አደለም ሌላ ቀርቶ በህንጻ የሚሰጠው መድኃኒት እቤቱ ድረስ እንዲመጣለት የሚፈልግ ህብረተሰብ ውስጥ ነው አሁን ያለን። ሌላው ከዚህ ጎን ለጎን የመድኃኒቱን ሁኔታ ካነሱ በተለይ የእድሜ ማራዘሚያ መድኃኒቶቹ ስርጭቱ ምን ይመስላል? ለህብረተሰቡ የመዳረሱ ሁኔታ ምን ይመስላል? በተለይ ደግሞ በኢኮኖሚ አቅማቸው ዝቅተኛ ለሆኑ ሰዎችስ እንዴት ነው በመዳረስ ላይ ያለው? በአሁኑ ሰዓት በእያንዳንዱ ማህበራትም ሆነ ጤና እንትንስ ውስጥ በነጻ ይሰጣል። ግን ምንድን ነው እሱ በነጻ እየተሰጣል። በአሁኑ ሰዓት ሰው ኤች አይ ቪ መድኃኒት እየወሰደ አይሞትም የሚባለው አለ። ይሞታል። ለምንድን ነው የሚሞተው? አንደኛ በስነ ልቦና፣ ሁለተኛ በኢኮኖሚ ቀውስ፣ ሶስተኛ ቤተሰቡ ላይ የሚደርሰው ተጽዕኖ ያደርሳል። ማህበራት ላይ እንደ ድሮ ፈንድ ፈሰስ ስለማይደረግ ኤንጂኦዎች እጃቸውን እያወጡ ከኢትዮጵያ እየወጡ ስለሆነ ረጂ ድርጅቶች በአሁኑ ሰዓት ሰዎችን የመርዳት አቅሙ ወጥቶ ከኢጣሊያ ሀገር ከተለያዩ ሀገር የሚልኩ ሰዎች በአሁኑ ሰዓት ስላቆሙ ሰዎች እየሞቱ ነው ያሉ ሰዎች እየተራቡ ነው ያሉት ከቫይረሱ ጋር መድኒት ይወስዳል። መድኒት ቢወስድ ለምሳሌ አንድ ሰው ካልበላ ካልጠጣ ይሞቷል። በባዶ ሆዱ መድኒት የሚወስድ ከሆነ ተጓዳኝ በሽታዎች አሉ። ቲቪ አለ። በአሁኑ ሰዓት የቲቪ መድኒት በነጻ ይሰጣል። ግን ያንን እየወሰደ ያ ሰው ካልበላ ካልጠጣ ብዙዎቹ ኤችአይቪ ፖዘቲቮች አልጋ ላይ እየዋሉ የሚሞቱበት ሰዓት አለ። አሁን ማዘር ቴሬዛ በነ የሚያወጣ መድኃኒት ይሰጣል። ማዘር ቴሬዛ ደግሞ በአሁኑ ሰዓት ብዙ ሰው ይሞትበታል። ይሄንን አውቃለው በደንብ አለርት ላይ ተኝተው የሚታከሙ ይሞታሉ። ብዙ ሰዎች ይሞታሉ። መድኃኒት እየወሰዱ ያቋርጣሉ። ደግሞ ተስፋ የመቁረጥ ሁኔታ። ለምን አንድ ሰው ካልበላ ካልጠጣ የተፈጥሮ ህግ ነው እና በስነ ልቦና ይጎዳል። ግድ ነው ግን ለመኖር ድ የተጓጓ መድኃኒት ብቻ ስለተወሰደ እድሜ ይረዝማል ብሎ መገመቱ እንደኔ አይታየኝም እንዳስተማሪነቴ ማለት ነው። እንደሚታወቀው በርካታ ኢትዮጵያውያን ከባህር ማዶ ይኖራሉ ይላሉ እኒህ ኢትዮጵያውያን በአብዛኛውን ጊዜ ረፍታቸውን ለማሳለፍ የሚፈልጉት ወደ አገር በመመለስ በኢትዮጵያ ነው። ወደ አገር ቤት በሚመለሱ ጊዜ ለእንደዚህ አይነት ችግር እንዳይጋለጡ ምን አይነት ጥንቃቄዎችን ማድረግ ይገባቸዋል ብለው ይመክራሉ? በጣም የምፈልገውን ጥያቄ ነው። እኔ በጣም የምፈልገው መልእክት ነው ይሄ። በተለይ ከሀገራቸው ወዛ ወደ ሀገራቸው ሲመጡ ከዛም ሲነሱ ቤተሰብ የሚአይ ከዛም ሚያስነሳው የሚልከው ቤተሰብ መምከር መቻል አለበት። እዚህ ያለውም ተቀባውም ወገን መምከር መቻል አለበት። ለምንድን ነው ይህን የምልበት? ብዙ መዝናኛ ቦታዎች አሉ በአሁኑ ሰዓት በተለይ ኢትዮጵያ ውስጥ አዲስ አበባ፣ አዲስ አበባ ውጭ፣ ላንጋኖ፣ ጣና ሐይቅ፣ የተለያዩ ቦታ ወንዶ ገነት በጣም ራሳቸውን የማይጠይብቁበት ቦታ ነው። በብዙ ሰዎች ደግሞ ከውጭ መጣ ሲባል በቃ ብዙ ሚሊዮን ብር ይዞ እንደሚመጣ አድርገው ብዙ መዝናኛ ቦታ ነው ከቤተሰብ ጋር ቁጭ ብሎ እንኳን እንዲያወራ ጊዜ የሚሰጧቸው አይደለም። በአሁኑ ሰዓት ያለው በቃ ቶሎ ብሎ ወደ መዝናኛ ቦታ እንዲሄዱ ነው የሚደረገው። ያ ደግሞ ያዘናጋል። ሴት ልጆች ራቁታቸውን ያሉበት አካባቢ ላይ ነው የሚዝናኑ። ያ ደግሞ ሲመጡ ኔጌቲቭ ሆነው ሲሄዱ ፖዚቲቭ ሆነው እኔም ብዙ ሰው አውቃለሁ፣ ወደ ፖዚቲቭ ተቀይረው ወደ ኢትዮጵያ መጥተው እየታመሙ አልጋ ላይ ያሉ በአሁኑ ሰዓት አንድ ምሳሌ ልነግርሽ እችላለሁ። እኔ የአምሳ አምስት ዓመት እድሜ ያላቸው ሰው ከውጭ መጥተው ተይዞ ተመልሶ በአሁኑ ሰዓት እያስታመምኳቸው ነው ነው የልኩ ሚኒስትር ታረጋቸዋለሁ ለምን ገንዘብ ስለሌለኝ ገንዘብ ማግኘት ስላለብኝ ግን በአሁኑ ሰዓት እሳቸውንም እየደከመ ማሳመም አልችልም ምክንያታቸው ግን ያ ነው በቃ ኢትዮጵያ ሲመጡ ተይዘዋል ተመልሰው ሲሄዱ ታመሙ ተመልሰው መጡ ይሄ ነው በቃ ሊበረታታ የሚገባ ቤተሰብም ሲመጡም ስለ ኤች አይቪ አስከፊነት ማውራት መሳል አለባቸው ራሳቸውም ውሸት እዚህ ትዝናናለሁ ይባላል እዚህ ራሱን የምጠብቅ ይባላል። ራሱን እንኳን እንዲጠብቅ የሚተላለፍ መልእክት የለም። እዛ የሚዝናኑበት አካባቢ ላይ ና ሰው ልጅ በቃ ራቁትን የሚደንስበት አካባቢ ላይ ይሄዳሉ። በጣም መጥፎ ፊልም የሚታዩበት አካባቢ ላይ ይሄዳሉ። ስለዚህ ቤተሰብ ከዛም ሲነሱም ሆነ እዚህ ያለው ቀበለው አካል መንከር መቻል አለበት። እኔ እንደኔ ቢሆን ኤርፖርት ላይ አቅሙ ቢኖረን የማስበው የማቅደው በቃ ልክ ሲገቡ ካውንስሊንግ ቢሮ እዛ መተፈት መቻል አለበት። ልክ አሁን ለኢቦላ መከላከያ መመርመሪያ እንደሰበ ያደረገ ኤርፖርት ላይ ካውንስሊንግ ሴንተር በቃ መቋቋም መሳል አለበት፣ እላለሁ። በቃ ራሳቸውን እንዲያስቡ ሲሄዱም የሚሄዱ ሰዎች እኮ እንደነገ የሚሄዱ ኢትዮጵያን ሴቶች አሉ። ወደ አረብ ሀገር ብዙ ሴቶች በጊዜም የሚሄዱ አሉ። ትናንት ተመርምሮ ኔጌቲቭ ሆነው በተፈሬት እንደገና ፖዘቲቭ ሆኖ የሚመጡበት ነገር አለ። ስለዚህ ይሄን ነገር አንድ ካውንስሊንግ ሴንተር መቋቋም መሳል አለበት ለውጭ ለሚመጡም ለሚሄዱም ሰዎች እላለሁ። እንደገለጹት ላለፉት ሀያ ዓመታት ከኤችአይ ቪ ኤድስ ቫይረስ ጋር አብረው ኖረዋል። ወዲያውም አምስት ልጆችን አሳድገዋል። ያን ጊዜ ሲነገሩት ከደረሰቦት ድንጋጤና የስሜት ነውጥ ጀምሮ እስካሁን ድረስ ያለውን ሕይወቶን ወደኋላ መለስ ብለው ሲያዩት እንዴት ይገልጹታል? ባለፉት ዓመታት በመጀመሪያ ጊዜ የመድረክ ስወጣ የኢትዮጵያ ሕዝብ ይወደኛል ያፈቅረኛል ማግለልና መድሎን ተቋቁም የዋለሁ ሁሉንም ስየዋለሁኝ ያንም በሳልኩበት እንትን ላይ ህብረተሰቡ ብታመም ከጎኔ ነበረ። ረጅ ድርጅቶች ከጎኔ ነበሩ። ልጆቼን ያስተምራሉ የሀ አመቱ እንትኔ ጥሩ ነበረ። በአሁኑ ሰአት ግን ከፍተኛ የኑሮ ቀውስ ውስጥ እኔም ሆንኩ ልጆች ከፍተኛ የኑሮ ቀውስ ውስጥ የደረስኩበት ሰአት ላይ ነው ያለው። እንዳሉት የሚረዱ ድርጅቶች በአሁኑ ሰአት ከኢትዮጵያ እየወጡ ነው፣ ወይም ደግሞ ከምክር አገልግሎት ውጭ ተጨማሪ እርዳታዎችን እየሰጡ አይደለም። እንዴት ነው የቀን ተቀን ህይወቶ ምን ይመስላል? የእርሱና የሌሎችም ከቫይረሱ ጋር የሚኖሩ ሰዎች እኔ በአሁኑ ሰአት የምኖረው ጠራ ጠራይን በማየት ብቻ ነው። እኔ ሆንኩ ቤተሰቤ ጥሩ ነገር ላይ አይደለም ያለ ነው። ከፍተኛ ችግር ላይ ነው ያለው። ልጆች አምስት ናቸው ያልከው አወራለሁ ግን ከአምስቱ ውስጥ ግፋ ቢላ አሁን የሚቀጥለው ዓመት አንድ ተመራቂ የነጥብ ተማሪ አለኝ። እሱ ተመርቆ ምናልባት ስራ ያገኛል ወይም አያገኝም። ግን ምንድን ነው ሳስተምረው አዲስ በጣለበት ብረድስ እንኳን ስሮ እየሰጠው የማላስተምርበት ደረጃ ላይ ነው ያለው። ሌላው በጭንቀት አንዱ ትንሹ ልጄ ኔጌቲቭ ሆኖ ተወልዶ በአሁኑ ሰዓት ትምህርቱን በጭንቀት ምክንያት አማኔል ተኝቶ፣ እሱ ትምህርቱን አይማርም። እቤት ነው ያለው። ከአማኔልም ለሁለት አመት ተኝቷል። አልተሻለውም። የደም መርጋት ያመኛል፣ ጡቴን ያመኛል። ኬንያ ነበር የምታከመው። ነጻ ህክምና አግኝቼ በኒውስሌተር ላይ አፍሪካ ሀገሮች አስተምር ስለነበረ በአሁኑ በኔሽን እወጣለሁኝ፣ በአፍሪካ ታይም ላይ እወጣለሁኝ። በዛ ሰዓት ላይ ግን ህክምናውን ሳገኝ ትኬት ኢትዮጵያ አየር መንገድ ብቻ ነው እየረዳኝ እስካሁንም ህይወቴ የታደን የነበረው። አሁን ግን በአሁኑ ሰዓት እያመመኝ እግሬ ላይ የግራ እግሬ ላይ የደሙ መርጋቱ ወደ ደም ካንሰርነት ተቀይሯል ተብሎ ትኬት እንኳን አጥቼ ቤት ውስጥ ያለሁበት ሰዓት ላይ ነው ያለሁት። ሌላው ያው ልጄን በአሁኑ ሰዓት እቤት ነው ያለው ትምህርቱን አቋርጠው አንድ ሴት ልጅ ነበረችኝ ያለችኝ እና አማራጭ ስታጣ የኔ በእኔ ሁኔታ ተስፋ እንደሌለው ስለምታውቅ ትምህርቷን አቋርጣ ወደ አረብ ሀገር ሄዳ ምንም አልሆነላትም። ታግሳ በአንድ ሀገር ውስጥ ነው ያለችው። አሁን ያለችበት ሰሞ ሱዳን አላውቅም። ሌላ ሁለት ልጆች ትላልቆቹ፣ ያው እንባ እየተናነቀኝ ስለሆነ ኔ ይህን ፕሮግራም ማስተላልፈው፣ እናቴ ያሳደገችው ልጄ መጀመሪያው ልጄ ጎዳና ወጥቷል። ጨርቆስ ነው ያለው። ሌላም ሁለተኛውም ልጄ እንደዚሁ በቃ ተስፋ በመቁረጥ እየተበታተንን ነው ያለ፣ ነው እቤት ውስጥ ያሉት ከአምስት ልጆች ያሉኝ በምልበት አንደበቴ አሁን ሁለት ከሚያማው ጋር አንድ የዩኒቨርሲቲ ተማሪና አንድ የአይምሮ የሚያመውን ልጅ ብቻ ነው ይዤ የምቀመጠው። ቤት ውስጥ ማንም የሚረዳኝ ዘመድ ሆነ ቤተሰብ የለኝም። በጣም ሲብስብኝ የሚያውቁኝ ሰዎች ጋ የሄድኩኝ ያው ጠይቃለሁ፣ የዕለት ጉርስ ያው ያ በላኛል። ሰው ስለሚወደኝ ስላስተማርኩት መድረክ የወጣው ሰው ነኝ። በጣም ብዙ መድረኮች ሰርቻለሁ፣ ግን የሰራሁትን ያህል ዛሬ ግን የዕለት ጉሩሩ እንኳን መብላት ያጣሁበት ደረጃ ላይ ነው ያለሁት። በዚህ አጋጣሚ በየትኛውም የዓለም ክፍል ሆነው የእርዳታ እጃቸውን ለመዘርጋት ለሚሹ ወገኖች you እንዴት ብለው ነው ሊያገኙትስ የሚችሉት? እኔ ያው ከአሁን በፊት በዚህ በጡት መም ምክንያቱም በዚህ በደም መርጋቱ መም ምክንያት የከፈትኩት አካውንት አለ አንድ ብር ውስጥ የሌለበት። በአሁኑ ሰዓት ሁለት አካውንቶች አሉኝ፣ የዳሽን ባንክና የንግድ ባንክ አካውንት ነምበሮች አሉኝ። በተረፈ ያው በቤት ስልክና በሞባይል ሊያገኘኝ ይችላል። በጣም አሁንም ወገኔን የሚጠይቀው ይህን ፕሮግራም የሚሰማ ሰው ማንም ንጹ ዜጋ የሆነ ሰው በአሁኑ ሰዓት ዋጋ ከፍያለሁ። በተለይ ራእይ ያለውን ልጄን ለማስመረቅ ሰባት ወርና ስምንት ወር ነው የቀረኝ። በዚህ እድሜ ውስጥ እንድኖርና የዕለት ጉሮሬ ልጆችን እያበላው የተበታተኑትን ልጆችን እንድሰበስብ ይሄን ፕሮግራም የሚሰማ ሰው እንዲረዳ ይንፈልጋለሁ። የስልክ ቁጥሬ ያው ሁለት አምሳ አንድ ዘጠኝ አስራ አንድ አርባ አንድ ሰላሳ አምስት አስራ ዘጠኝ ይሄ ሞባይሌ ነው። እንደገና ደግሞ የቤት ቁጥሬ ሁለት ሀምሳ አንድ አንድ አንድ አንድ ሰባ ሶስት ሰማንያ አንድ ዘጠና ነው። የቤት ስልክ ነው። ይህ ይህን ዝግጅት ክፍል ግን አንድ ነገር ማለት ፈልጋለሁ። ኤስ ቢ ኤስ የአማርኛ ዝግጅት አዘጋጅ በጣም ከአልጋዬ ተነስቼ ነው የማመሰግነው። ለምን ማስታወሳችሁ፣ አድራሻዬን ፈልጋችሁ፣ ስልኬን ፈልጋችሁ አግኝቻችሁ እኔን የት ነች በማለታችሁ በጣም አመሰግናለሁ። በእኔም በልጆች ምስል እኛም እንግዲህ ለኤስቢኤስ የአማርኛው ቋንቋ ዝግጅት ክፍል እንግዳ ሆነው በመቅረብ ልምዶን ስላካፈሉን እናመሰግናለን። ወይዘሮ ኤልሳቤጥ ተፈራ በመቅድም ብሔራዊ ማህበር የቦርድ አባልና የጠቅላይ ጉባኤ ተጠሪ i want going to be you want Hey, you He went to go to the i go to the a i